Voice of America ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናምሽታችኋል አድማጮቻችን የዛሬው ዓርብ ታህሳስ 3 ቀን 2007 ዓ ም ስርጭታችን ይዤ ማስተናገዳችሁ አዳነች ፍስሐዬ ነኝ። በዛሬው ፕሮግራማችን ከሳውዲ አረቢያ የተመለሱት ኢትዮጵያውያን ሁኔታ አፍሪቃ በጋዜጦች እንዲሁም ሳይንስና ቴክኖሎጂ ቅንብሮች ይኖሩናል። ተከታትሎ ይቀርባሉ። አሁን ዜና ይቀድማል። ሰለሞን አባቴ ያነብልናል። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ በናይጄሪያ ማዕከላዊቱ ጆስ ከተማ ትናንት ቢያንስ የሰላሳ አንድ ሰው ህይወት ላጠፉ የቦምብ ጥቃቶች ተጠያቂው ቦኮ ሐራም ሳይሆን እንዳልቀረ የፕላቶ ግዛት ቃል አቀባይ አስታወቁ። የትናንቱ ጥቃት በናይጄሪያ ግዛቶችና ከተሞች ውስጥ በተከታታይ እየተፈጸመ ያለው የሽብር ጥቃት አካል ነው ሲሉ ቃላቀባዩ ፓም አዩባ ለፈረንሳይ የዜና ወኪል ዛሬ ገልጸዋል። ሁለቱ የሁለት የተለያዩ መኪኖችን አከታትለው ሲያሽከረክሩ የነበሩ አጥፍቶ ጠፊዎች ጆስ ከተማ ዋና ገበያ በደቂቃዎች በሚለያይ ጊዜ ቦምቦቹን አከታትለው ማፈንዳታቸውን የአደጋ ጊዜ ሰራተኞች ተናግረዋል። በሰሜን ምስራቅ ናይጄሪያ እስላማዊ መንግስት አቋቁማለሁ የሚለው የሚለው ቦኮ ሐራም የሚባለው አማጺ ቡድን ባለፉት አምስት ዓመታት ውስጥ በማዕከላዊው መንግስት ላይ ጦርነት አውጆ ብዙ ጉዳት እያደረሰ መሆኑ ይታወቃል። የዩናይትድ ስቴትሱ ማዕከላዊ የስለላ ተቋም ሲአይኤ ያካሄዳቸው የምርመራ ዘዴዎች በአሜሪካ ላይ ሊደርሱ ይችሉ የነበሩ የሽብር ጥቃቶችን ማስቆም ችለዋል ሲሉ ዳይሬክተሩ ጃን ብሬናን ተቋማቸው በውጭ ሀገሮች ውስጥ በሚገኙ እስር ቤቶች እስረኞችን በጭካኔ ሁኔታ መርምረዋል ሲሉ የሚተቹ ሰዎችን ክሶች አጣጥለዋል። ሚስተር ብሬናን በሲአይኤ ዋና መስሪያ ቤት ውስጥ ትናንት በሰጡትና በቀጥታ በተላለፈ ጋዜጣዊ መግለጫ ከመስከረም ሺ994ቱ ጥቃት በኋላ አንዳንድ አግባብነት ያልነበራቸው ያሏቸው አድራጎቶች መፈጸማቸውን አምነዋል። በእነዚህ የተጠናከሩ በሚባሉ የምርመራ ዘዴዎች ምክንያት ጠቃሚና ዋጋ ያላቸው መረጃዎች ተገኝተዋል ሲሉ የተቋሙን የምርመራ አያያዝ በሰፊው ተከላክለዋል። ከእስራኤል የጸጥታ ኃይሎች ጋር በተፈጠረ ግጭት ውስጥ የፍልስጤም የሰፈራ ጉዳዮች ሚኒስትር ከተገደሉ በኋላ በእስራኤላውያንና የእስራኤል ጥቅሞች ላይ ጥቃቶች እየተሰነዘሩ ነው። ግሪክ ዋና ከተማ አቴንስ ውስጥ ታጣቂዎች በእስራኤል ኤምባሲ ላይ ተኩስ የከፈቱ ሲሆን፣ እስራኤል የፍልስጤማውያን ትንኮሳ ነው ብለዋለች። ባለፈው ሌሊት በተከፈተው በዚህ ተኩስ ጉዳት የደረሰበት ሰው እንደሌለ ታውቋል። ዌስት ባንክ ውስጥ ደግሞ ዛሬ ከሰዓት በኋላ አንድ ፍልስጤማዊ በአንድ አይሁድ ቤተሰብ ላይ አሲድ ረጭቶ በአራት ህጻናት ላይ ጉዳት አድርሷል። የእስራኤል ባለሥልጣናት ተጨማሪ ጥቃቶች ሊሰነዘሩ ይችላሉ በሚል የኢየሩሳሌምን ከተማ ጸጥታ አጠናክረዋል። የሃምሳ አምስት ዓመቱ የካቢኔ ሚኒስትር ዘይድ አቡ አይን የተገደሉት ለተቃውሞ ከወጡ ፍልስጤማውያን ጋር የእስራኤል ፖሊሶች በተጋጩበት ወቅት በተፈጠረ ቁርቁስ መካከል እንደነበረ ቢገለጽም ለሚኒስትሩ ሕልፈተ ሕይወት ትክክለኛው ምክንያት ገና በውል እንዳልታወቀ ተነግሯል። ሁለት ዋና ዋና የጣሊያን የሰራተኛ ማኅበራት አገር አቀፍ አድማ ጠርተው እያካሄዱ ነው። በመላ ጣሊያን በሚገኙ ከሃምሳ በላይ ከተሞች ውስጥ በሺዎች የሚቆጠሩ ሰራተኞች ዛሬ ሰልፍ ወጥተው መዋላቸው ታውቋል። ማኅበራቱ አድማውን የመቱት ጠቅላይ ሚኒስትር ማቴዎ ሬንዚ የሀገሪቱን ሥራ የሥራ ሕግ ለመቀየር ያላቸውን ሕግ እቅድ በመቃወም እንደሆነ ተገልጿል። በጠቅላይ ሚኒስትሩ እቅድ መሠረት ኩባንያዎች ሠራተኞቻቸውን በቀላሉ ከሥራ ማባረር ይችላሉ። የሰራተኞቹን የአድማ መብት እንደሚያከብሩ የተናገሩት ጠቅላይ ሚኒስትር ሬንዚ የሀገራቸውን የምጣኔ ሀብት የሀገራቸውን ምጣኔ ሀብት ለማጠናከር ሲሉ ግን በያዙት ጠንካራ መንገድ እንደሚገፉ ተናግረዋል። በዩክሬን መንግሥት ወታደሮችና በሩሲያ ዘመሞቹ ተገንጣዮች መካከል የተደረሰው ደካማ ያሉት ተኩስ የማቆም ስምምነት በሰባቱ ወራት ፍልሚያ ውስጥ ለመጀመሪያ ጊዜ ጸንቶ እንደሚገኝ የሀገሪቱ ፕሬዚደንት ፔትሮ ፖሮሼንኮ አስታወቁ። ከወታደሮቻቸው አንድም ሳይገደል ወይም ሳይቆስል 24 ሰዓታት ማለፉን ፕሬዚደንቱ አስታውቀዋል። በሩሲያ ዘመሞቹ ተገንጣዮችና በዩክሬን መንግስት መካከል ባለፈው መስከረም ቤላሩስ ዋና ከተማ ሚንስክ ውስጥ ተኩስ ለማቆምና በጸብ ላለመፈላለግ ስምምነት ተደርሶ እንደነበረ ይታወሳል። ሁለቱም ወገኖች ከትናንት በስቲያ በደረሱበት ስምምነት የጸጥታ ቀን ብለው ዕለቱን የሰየሙት ሲሆን ያንን የተኩስ አቁም ስምምነት ተግባራዊ ለማድረግ እየጣሩ መሆናቸው እየተገለጸ ነው። ክቡራትና ክቡራን ከምሽቱ ሶስት ሰዓት እስከምንገናኝ ከቀሪ ዝግጅቶቻችን ጋር እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። ወደ አዳነች ልመልሳችሁ። ሰለሞንን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ዘገባ እናመራለን። የሳውዲ አረቢያ መንግስት ባለፈው አመት ወደ ሀገራቸው ከመለሳቸው ድንበር ተሻጋሪ ስራ ፈላጊ ኢትዮጵያውያን መካከል ግማሽ ያህሉ እንደገና መሰደዳቸውን ጥናቶች እየጠቆሙ ነው። ተመላሾቹ ኢትዮጵያውያን በሀገራቸው ኑሯቸውን እንዲመሰርቱ ለማድረግ ብዙ መሰራት እንዳለበት አንድ የመንግስት ከፍተኛ ባለስልጣን አስታውቀዋል። ዘጋቢያችን መለስካቸው አመሃ ከአዲስ አበባ የላከው ዘገባ ዝርዝሩን ይዟል። ከሺህ የማያንሱ ኑሯቸውን በሳውዲ አረቢያ አድርገው የነበሩት ኢትዮጵያውያን በሳውዲ መንግስት ተገደው ወደ አገራቸው ከተመለሱ አንድ ዓመት አለፋቸው። በክርስቲያን መጓድራጎትና ልማት ማህበር በተካሄደ አውደ ጥናት እነዚህ ከስደት ተመላሽ ኢትዮጵያውያን በአንድ ዓመት ጊዜ ውስጥ ምን እንዳገኙ በተለያዩ አካላት ግምገማ ተደርጎ ነበረ። እንደዚህ ከስደት ተመላሽ ኢትዮጵያውያን ወደ አገራቸው በግዴታ ከተመለሱ በኋላ ወዴት ሄዱ? ኑሯቸውስ ከቀድሞ ይዞታው ምን አቅጣጫ ይዟል? የተሻለ ህይወት እየመሩ ናቸው? ምን ያህሉ? እነዚህንና እነዚህን የመሳሰሉ ጥያቄዎች የሚነሱበትና የሚተነተኑበትን አውደ ጥናት ያዘጋጀውን የክርስቲያን በጎ አድራጎትና ልማት ድርጅት የስትራቴጂክ ቡድን መሪና በድርጅቱ ልዩ አማካሪ አቶ ክፍለ ማርያም ገብረወልድን ከስደት ተመላሾች ህይወታቸው ምን እንደሚመስል ላቀረብኩላቸው ጥያቄ የተሟላ ጥናት አለ ባይሉም አያሌ የመጀመሪያ ዳሰሳዎች እንደሚያሳዩት ውጤቱ የተደበላለቀ ነው። ሀቁን እንነጋገር ግን፣ ከፊሉ ተመላሾች ተመልሰው ሄደዋል። ያ ማለት የሉ ተመላሾች አይደሉም፣ ሄደዋል፣ እንደገና ተጉዘዋል ማለት ነው። ሁለተኛው ቡድን ደግሞ እዚሁ በራሱ እየተፍጨረጨረ ለመኖር ለመስራት፣ በሽያጭ፣ በገበያ፣ በሌላም ህይወት ውስጥ እየተንቀሳቀሰ ነው። ሶስተኛው ደግሞ ምናልባት ቡድን ስልጠና፣ ትምህርት ይህን የመሳሰለ ማለት አካሄዱንና እስካሁን የነበረውን የኑሮውን ሁኔታ ለመቀየር የሚያስፈልጎዎቹን ክህሎቶች እየሰበሰበ ነው። ከስደት ተመላሾቹ መካከል 50 በመቶ ያሉ እንደገና ወደ ስደት መመለሳቸው ብዙዎችን ያስገረመና ያነጋገረ ጉዳይ ነው። ለዚህ መንስዎች ናቸው የሚባሉትም የተለያዩ ምክንያቶች ይሰነዝራሉ። አቶ ክፍለ ማርያም ከተደረጉ የተለያዩ ቅኝቶችና ግምገማዎች ተገኝተዋል ከሚሏቸው ምክንያቶች አንዳንዶቹን ይዘረዝራሉ እድልን መሞከር ግን የብዙዎቹ ምክንያት ይመስላል። ሶቆቋና ችግሩ ይደርስባቸዋል የሚለው ወል እግዚአብሔር ካለ ይደርስብኛል፣ እግዚአብሔር ካላለ አይደርስብኝም፣ በግድ እኔ ላይ ይደርሳል ብዬ ካሁኑ ሀሳቤን በዛ አልሞላም የሚል ከባድ አስተያየት አለ። ሶስተኛ ደግሞ በእውነቱ መርሳት የሌለብን እዛው ቀድመው የሄዱ ዳያስፖራ የሚባሉት እነሱ ደህና ኑሮ ሲያሳዩ፣ ፎቶግራፍ ሲልኩ፣ ገንዘብ ሲልኩ ይሄ ነገር ቢያዋጣ ነው እንጂ ሰቆቃውን እንግዲህ እንደምንም ማለፍ ይቻላል የማለት ግንዛቤም ያለ ነው የሚመስለን። በአውደ ጥናቱ ላይ ከተገኙት ከስደት ተመላሾች መካከል አንዷ ሙሉ ማዘንጋ የተባለችውን ወጣት ከስደት ተመላሾች ያንን ሁሉ መከራ ካዩና ከቀመሱ በኋላ ለምን ተመልሰው የሚሰደዱ ይመስልሻል? የሚል ጥያቄ አቅርቤላት ነበረ። በቃ ከችግር አንጻር ነው እዛ ሂጅ ልሙት ነው ሰው አሁን አሁን ምንም የምበላው የምለብሰው ካጣሁኝ ራሴን ከማጠፈው፣ ደግሞ በመንገዱ በሄድ ሂጀ የሆነ ነገር ወይም ይለወጣለሁ ወይም ሞታለሁ። ያ ከሁለቱ አንዱ መርጦ ነው የሚሄደው፣ ወይ ሞቱን፣ ወይ ኑሮውን፣ በቃ ያ ነው። በጠቅላይ ሚኒስትር ጽፈት ቤት የአስተዳደር የፍትህ፣ የፖሊሲ ፕላንና ትግበራ ሚኒስትር ዴታ አቶ ሰለሞን ተስፋዬ በአውደ ጥናቱ መክፈቻ ላይ እንዳሉት የስደት መንስኤዎች ብዙ ቢሆኑም የአመለካከት ጉዳይ ዋና ነገር ነው ብለዋል። አያሌ መንግስታዊ ያልሆኑ ድርጅቶች ለዚህ ትኩረት እንዳልሰጡም ገልጸዋል። ለማንኛውም ግን መንግስት ለዚህ ችግር መፍትሄ ለማስገኘት ብዙ ስራ ከፊቱ እንዳለ ተናግረዋል። እንደምታውቁት አብዛኛዎቹ ተመላሾች ማለት ይቻላል አሁን ከአዮም ጋራ የኛ ታስክ ፎርስ አባላት ተሳትፉበት የተቀና ጥናት መቀዱ ጊዜው ቫሊዴሽን ወርክሾፕ ሊቀርብ የሚችል ጥናት እንደሚያሳየው ከአንድ ሺህ በላይ የመንግስት አካላትን እና ሌሎች ስቴክሎች ስል በማነጋገር በተለይ በአራቱ ክልሎች ትላልቅ ተመላሽ ባለባቸው በአራቱ ክልሎች ትግራይ፣ አማራ፣ ኦሮሚያና ደቡብ የችግሩ ስፋት ሲዳሰስ የሚያሳየው ነገር አሁንም ሰፊ ስራ መስራት አለብን። በዓለም የተለያዩ መገናኛ ብዙሀን እንደተዘገበው ከአራት ቀናት በፊት በአንዲት ጀልባ ወደ ደቡብ የመን ጠረፍ ግዛት እየተጠጉ የነበሩ ቢያንስ ሰባ የሚሆኑ ኢትዮጵያውያን ስደተኞች በሙሉ ባህር በላቸው። ለመስመጣቸው ምክንያት ነው የተባለው ወንጀለኞች የሚጠቀሙባት ለባህር ጉዞ ብቃት ያልነበራት ጀልባ ድንገት የተነሳውን የባህር ማዕበል መቋቋም ተስኗት በመገልበጧ ነው። እንዲህ ያሉ አጋጣሚዎች ቀድሞም ብዙ ጊዜ ተከስተዋል፣ ነገም ያጋጥማሉ። ለስደተኛ ኢትዮጵያውያን ዛሬም መፍትሄው ሩቅ ይመስላል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ይህ በ1431 መካከለኛ ሞገድ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። በናይልሳት ስርጭታችን እስከ አንድ ተኩል ይቀጥላል። ያለፏችሁ ዝግጅቶች ካሉ በቪኦኤ ኒውስ ዳት ካም ስላሽ አምሃሪክ መከታተል ትችላላቸው። አሁን አፍሪቃ በጋዜጦች ይቀጥላል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጭምቆ ያቀርባል። በፕሬዝደንት ኬንያታ ላይ የተመሠረተው ክስ መሰረዙ ብዙ ኬንያውያንን ማስደሰቱ ተገለጸ። የድንበር አልባ ጋዜጠኞች ቡድን በኤርትራና በሌሎችም ቦታዎች ለታሰሩት ጋዜጠኞች ለሚደረገው ትግል የገንዘብ መዋጮ ጠየቀ። ኢቦላን የመታገሉ ጥረት እንዳይቀዘቅዝ የዓለም የጤና ድርጅት ጥሪ ያቀረበ የሚሉትን ርዕሶች ነው ዛሬ የምንመለከተው። የክሪስትን ሳይንስ ሞኒተር ጋዜጣ ዓለም አቀፍ የወንጀል ችሎት በኬንያው ፕሬዝደንት ኡሁሩ ኬንያታ ላይ የተመሰረተውን ክስ በመተው ኬንያውያን መደሰታቸውን የሚገልጽ ዘገባ አውጥቷል። መጀመሪያውንም ቢሆን ክሱ ትክክለኛ አልነበረም። ይህ ለእኛ ትልቅ እፎይታ ነው፣ ሀገሪቱንም ያስተባብራል ሲል ባለፈው አርብ ወሬውን እንደሰማ ሱቁን ሲዘጋ የነበረ የአበባ ነጋዴ ደስታውን እንደገለጸ ስንጨፍር እናድራለን በማለትም እንደተናገረ ጋዜጣው አውስቷል። ፕሬዚደንት ኬንያታ በዓለም አቀፍ የወንጀል ችሎት ፊት እንዲቀርቡ ተጠይቀው የነበሩት ኬንያ ውስጥ እንደ አውሮፓ አቆጣጠር በ2007 ዓ ም ምርጫ ከተካሄደ በኋላ ከተከሰተው ግጭት ጋር በተያያዘ በሰብዕና ላይ ወንጀል በመፈጸም ክስ እንደነበር ይታወቃል። በግጭቱ ከ1200 በላይ የሚሆኑ ሰዎች አልቀዋል። ይሁንና በሄግ ኔዘርላንድስ፣ ያለው ዓለም አቀፍ የወንጀል ችሎት አቃቤ ህግ በኬንያታ ላይ የቀረበው ማስረጃ በማያጠራጥር ሁኔታ ጥፋተኛ ሊያደርጋቸው የመቻል ብቃት ስለሌለው በቂ አይደለም በማለት ባለፈው አርብ አስታወቁ። በርካታ ኬንያውያን ችሎቱ ክሱን ለመሰረዝ መወሰኑ እንዳስደሰታቸው ገልጸዋል። ሌሎች ደግሞ ለተፈጸመው ወንጀል ፍትህ አልተገኘም። የኬንያ መንግስት በዓለም አቀፍ የወንጀል ችሎት ስራ ላይ ብዙ መሰናክሎች ደቅኗል። በኬንያው ፕሬዝደንት ላይ ሊመሰክሩ የሚችሉ ሰዎች ጉቦ ተቀብለዋል፣ ተዝቶባቸዋል፣ ቃላቸውን እንዲያጥፉም ተገደዋል ሲሉ ኬንያታን የሚቃወሙ ሰዎች እንደተናገሩ ክሪስቲያን ሳይንስ ሞኒተር ጋዜጣ ላይ የወጣው ጽሑፍ ጠቁሟል። በጋርዲያን ድረገጽ ደግሞ ድንበር አልባ ጋዜጠኞች የተባለው ለፕረስ ነጻነት የሚታገል የፈረንሳይ ቡድን በኤርትራ በቻይና እና በሳውዲ አሬቢያ በታሰሩት ጋዜጠኞች ዙሪያ የገንዘብ መዋጮ ዘመቻ እንደጀመረ መግለጹን ጠቁሟል። ኤርትራዊው ጋዜጠኛ ዳዊት ይሳቅ እንደ አውሮፓ አቆጣጠር በ2001 ዓ ም ከሌሎች ኤርትራውያን ጋዜጠኞች ጋር ከተያዘ ወዲህ ካለምንም ፍርድ ለ13 ዓመታት እንደታሰረ ነው። እስረኞች ከፍተኛ ሙቀት ባለበት አካባቢ በብረት እቃ ማስቀመጫ ውስጥ ታፍነው በመታሰር በሚሰቃዩበት ሁኔታ ይሳቅ ቀስ በቀስ እየመነመነ እንደሆነ ተዘግቧል። የድንበር አልባ ጋዜጠኞች ዋና ጸሐፊ ክሪስቶፍ ዴሎር የገንዘብ መዋጮ ጥሪ ሲያቀርቡ፣ ኤርትራ ውስጥ የፖለቲካ እስረኞች እየታሰሩ ሶቆቃ ይፈጽምባቸዋል። አንዳንዴም በእቃ ማስቀመጫ ብረት ውስጥ ታፍነው ካለምንም ፍርድ የሚያዙት ሀሳባቸውን ስለ ገለጹ ብቻ ነው በማለት ማስገንዘባቸውን ዘ ጋርዲያን ጠቅሷል። ኤርትራ ውስጥ ስላለው አስከፊ ሁኔታ ስለ ጭካኔ ተግባሮቹ ሊያሳውቁን የሚችሉት ጋዜጠኞች ስለታሰሩ ወይም በመንግሥት ስለተገደሉ ብዙም የምናውቀው ነገር የለም። ጋዜጠኞቹ ብዙውን ጊዜ የአረመንያዊ ተግባር ቀዳሚ ኢላማ ይሆናሉ። ጋዜጠኞች የሌሉባት ሀገር ማንም ሳያውቅ አስከፊ ተግባሮች የሚፈጸሙባት ዝግ ሀገር ናት። በዚህ ምክንያትም ሬዲዮ ኤሬና የተባለ ነፃ ሬዲዮ ከፍተናል ሲሉ ክሪስቶፍ ዴሎር እንደተናገሩ ጋርዲያን ድረገጽ ዘግቧል። ዓለም አቀፍ ማህበረሰብ ኢቦላን በመታገል ረገድ ችላ ከማለት እንዲጠነቀቅ የዓለም የጤና ድርጅት ኃላፊ እንዳሳሰቡ አሁንም ደ ጋርዲያን ድረገጽ ላይ በወጣው ጽሑፍ ተዘግቧል። የዓለም የጤና ድርጅት ጠቅላይ ሥራ አስኪያጅ ማርጌት ቻን የኢቦላ በሽታ መስፋፋት አደጋ አሁንም እንዳለ በመሆኑ በሲራሊዮን በላይቤሪያና በጊኒ በሽታውን ለመታገል የሚደረገው ጥረት መቀጠል አለበት ሲሉ እንዳሳሰቡ ድረገጹ ጠቅሷል። በሶስቱ ሀገሮች ያለው የኢቦላ መዛመት ካላከተመ ለተቀረው ዓለምም አደጋ መሆኑ ይቀጥላል ሲሉ ማስገንዘባቸውን ድረገጹ ጨምሮ ጠቅሷል። የድንበር አልባ ሐኪሞች ሥራ አስፈጻሚ ብሪስ ደላቬኝም ከ6300 በላይ የሚሆን ሕይወት ያጠፋው ኢቦላ መስፋፋት የሚቆምበት ምልክት ገና አልታየም በማለት አሳስበው ነበር። የዓለም ማህበረሰብ እስካሁን ባለው ጊዜ የሰጠው ምላሽ በቂ ባለመሆኑ በሽታው በሌሎች ቦታዎችም እንዳይስፋፋ ለመቅታት በበለጠ እንዲጥር ብሪስ ደላ ቬኝ የመናገራቸውን ድረገጹ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና አቆዩን። በመጨረሻም ሳይንስና ቴክኖሎጂ እናቀርባለን። ደኃ የሚባሉ ሀገሮች የአየር ንብረት ለውጥን መዘዞችና ጫና ለመቋቋም መለማመድም እንዲችሉ ለማገዝ ለተከፈተው የተባበሩት መንግሥታት ፈንድ 165 ሚሊዮን የአሜሪካ ዶላር እንደምትሰጥ አውስትራሊያ ትናንት አስታውቃለች። አውስትራሊያ ከተፈጥሮ አካባቢ ዋና ዋና በካዮች አንዷ ስትሆን ለመንግሥታቱ ድርጅት አረንጓዴ የአየር ንብረት ፈንድ ገንዘብ እንድታዋጣ ብርቱ ግፊት ሲደረግባት ቆይቷል። የተፈጥሮ አካባቢን ይዞታ ለማሻሻል አውስትራሊያ የራሷን እርምጃዎች እንደምትወስድ ሲናገሩ የቆዩት ጠቅላይ ሚኒስትሯ ቶኒ አበት ገንዘቡን በመስጠቱ ሐሳብ እምብዛም ደስተኛ ሳይሆኑ ቆይተዋል። ይሁን እንጂ ሐሳባቸውን ቀይረው 165 ሚሊዮን ዶላር እንደሚሰጡ ትናንት ጠቅላይ ሚኒስትሩ ሲያስታውቁ በመጪዎቹ አራት ዓመታት ውስጥ የሚከፈልና ሀገራቸው ከምትመድበው የውጭ እርዳታ በጀት ተቀናሽ የሚደረግ መሆኑን አመልክተዋል። ለዚህ የአየር ንብረት ለውጥ መዘዞች ማቃለያ ፈንድ ያልተጋነነ ግን አስተማማኝና በተደላደለ ሁኔታ የሚከፈል ገንዘብ ማዋጣት ለመንግስቱ ትክክለኛ ሐሳብ ይመስለኛል። ወግ አጥባቂ ናቸው የሚባሉት የአውስትራሊያው መሪ የአየር ንብረት ለውጥን ለመከላከልና መዘዙን ለመቋቋም የሚደረገውን ዓለም አቀፍ ጥረት የሚያጣጥሉ በመሆኑ ብዙ ወቀሳና ትችት ይሰነዘርባቸዋል። እንዲያውም የዓለም መሪዎች ይህንን የአየር ንብረት ለውጥ የሚባል ነገር ያለቅጥ ያጋንናሉ የሚልም አቋም እንዳላቸው ይሰማል። ሚስትር አበት ባለፈው አመት ወደ መንበረ ሥልጣኑ እንደወጡ ከወሰዷቸው የመጀመሪያ እርምጃዎች መካከል ይበክላሉ የሚባሉ ድርጅቶች ላይ ወደ ከባቢ አየር ለሚያስገቡት ለእያንዳንዱ ቶን የተቃጠለ ጋዝ ወይም ካርበን ቅጣት እንዲከፍሉ ተደንግጎ ሲሰራበት የቆየውን ህግ መሰረዝ ነበር። አውስትራሊያ የኤሌክትሪክ ኃይሏን ለማመንጨት የምትጠቀመው በአመዛኙ የድንጋይ ከሰል በመሆኑና ማዕድናትንም ወደ ውጭ ስለምትልክ በነፍስ ወከፍ የብከላ ድርሻ ሲሰላ አውስትራሊያ ካደገው ዓለም ሁሉ ከፍተኛውን ቦታ የምትይዝ የአካባቢ በካይ ሀገር መሆኗን ዊልያም ጋሎ ዋሽንግተን ላይ ያጠናቀረው ዘገባ ይጠቁማል። ጉዳዩ የተነሳው ባለፈው ወር እዚያው አውስትራሊያ ብሪዝቤን ውስጥ የሀያዎቹ ከበርቴ ሀገሮች ስብሰባ በተካሄደበት ወቅት ነበር። ያኔ መሪዎቹ ለተፈጥሮ አካባቢ ጉዳይ ትኩረት እንዳይሰጡ አውስትራሊያ ግፊት ስታደርግ ተስተውላለች። ይሁን እንጂ መሪዎቹ ለአውስትራሊያ ጉትጎታ አለመንበርከክ ብቻ ሳይሆን እንዲያውም የተጠናከረና ውጤታማ እርምጃ እንዲወሰድ ጥሪ አድርገው ነው የተለያዩት። ግዙፎቹ በካዮች የሚባሉት አሜሪካና ቻይናም ወደ አየር የሚለቁትን የጋዝ መጠን ለመቀነስና ታዳሽ ኃይልን ለማበረታታት የሚያስችል ታሪካዊ የተባለ ስምምነት ላይ ደርሰዋል። አውስትራሊያ እንደምትከፍል ትናንት ካሳወቀችው መዋጮ ጋር የአየር ንብረት ለውጥ ፈንዱ እስከ ያዝነው የአውሮፓ ዓመት መጨረሻ ድረስ እሰበስባለሁ ያለውን የ10 ቢሊዮን ዶላር ሁለት አሪያ መምታቱ ተነግሯል። ለዚህ ፈንድ 24 ሀገሮች ገንዘብ እንደሚያዋጡ ቃል የገቡ ሲሆን ዩናይትድ ስቴትስ 3 ቢሊዮኑን፣ ጃፓን ደግሞ 1.5 ቢሊዮኑን እንደሚሸፍኑ ተናግረዋል። የዘንድሮው የኬንያ የበቆሎ ሰብል ለአደገኛ የቫይረስ ጥቃት ተጋልጧል። ይህ ለኬንያውያን ዋነኛ ከሚባሉ ምግቦች አንዱ የሆነ ምርት ነው እንደሚጠቃ የተነገረው። በዚህ ሁኔታ ውስጥ ታዲያ ኬንያ በዘረመል ምህንድስና ላይ ጥላው የቆየችውን እገዳ ጉዳይ እንደገና እንድትፈትሽ ብዙ እንደራሴዎቿ ግፊት ማድረግ ጀምረዋል። የሀገሪቱን በምግብ ራስን የመቻል ጉዳይ ለመጠበቅና ዋስትና ላለማጣት እገዳውን የጣለው ህግ እንዲሰረዝ ነው እየጠየቁ ያሉት። በሂላሪ ሆውለር ዘገባ መሠረት ለኬንያውያኑ ኡጋሊ ለኢትዮጵያ እንጀራ እንደማለት ነው። ምናልባትም ከማንኛውም ኬንያዊ ማዕድ ስለ መጥፋቱ ብዙዎች ይጠራጠራሉ። ኬንያውያን ባሉበት፣ ይህ ከበቆሎ ገንፎ የሚሠራ ምግብ ኡጋሊ አለ። ለብዙ ኬንያውያን በቆሎ በሌላ ሊተካ የማይችል ምግባቸው ነው ብለዋል የግብርና ተመራማሪው ሳይመን ጊቹኪ። በቆሎ የዕለት ተዕለት ምግባቸው ነው ቁርሳቸውንም ምሳቸውንም ራታቸውንም በቆሎ የሚበሉ ሰዎች አሉ። ስለዚህ ኬንያ ውስጥ በቆሎ የለም ማለት በዚያ ረሃብ አለ ማለት ነው ብለን ነው ብዙ ጊዜ የምንናገረው። ልብ በሉ እንደ ሙዝ፣ ቦይና፣ መጣጢስ አይነቶቹ ሁሉ እያሉም እኮ ነው በቆሎ ከሌለ ቸነፈር ገብቷል የምንለው። ያለፉት ተከታታይ ዓመታት ግን ለኬንያውያን እንዲህ ቀላል ዓመታት አልነበሩም። በቆሎ ፈጅ ኔክሮሲስ የሚባል በሽታ ገብቷል በማሳው ሁሉ። ይህ በሽታ በዚህ ዓመት ከአጠቃላዩ ምርት ሲሶውን ያጠፋዋል ከበቆሎ አምራቹ ገበሬም ሰባ ከመቶ የሚሆነው ለጉዳት ይጋለጣል ሲል የኬንያ ሰብል አምራቾች ማኅበር አስጠንቅቋል። ይህንን አዝማሚያ ያስተዋሉትና የሀገራቸው የምግብ ዋስትና ጉዳይ እያሳሰባቸው የመጣ ቀድሞ ዘረመል ምህንድስና አቋም ይዘው ይሟገቱ የነበሩ የሕዝብ እንደራሴዎች ዛሬ እየተላዘቡ ብዙዎቹም አቋማቸውን እየቀየሩ እንዲህ አይነት በሽታዎችን ለመቋቋም የዘረመል ምህንድስና ውጤት የሆኑ ዘሮች ያስፈልጉናል እያሉ ነው እንዲህ አይነቶቹ ጂኤምኦ በሚል የአህጽሮት መጠሪያ የሚታወቁት ዘራዘር በአይጦች ላይ ተሞክረው ካንሰር አምጥተውባቸዋል ተብሎ በመነገሩ ኬንያ በአውሮፓውያኑ የዘመን አቆጣጠር ከ2012 ዓ ም ጀምሮ የዛሬ ሁለት ዓመት ማለት ነው ምህንድስናውን በሕግ ከልክላለች ክልከላው አሁንም እንደጸና ነው በኬንያ የግብርናና እንስሳት ምርምር ድርጅት የሕይወታዊ ቴክኖሎጂ ወይም ባዮቴክኖሎጂ ክፍል የሆኑት ጊቹኪ አሁን ይህን በቆሎ ገዳይ የሆነ ቫይረስ ለማጥናት ውጭ ሀገሮች ወደሚገኙ ዩኒቨርሲቲዎች እየወሰዱት መሆናቸውን ገልጸዋል እንዲያውም ዘርተው አብቅለው ፈትሸው ደህንነቱን አረጋግጠዋል በገበሬዎቹ መካከል ስለ ጂኤምኦ ወይም በዘረመል ምህንድስና የሚሰሩ አዝዕርት ያለው አስተሳሰብ የተለያየ መሆኑን የኬንያ ገበሬዎች ማህበር ሊቀመንበር ኪፕ ኮሪር ሜንጆ ጠቁመዋል ግፊቱ እየመጣ ያለው ከእንደራሴዎቹ ነው። ምክንያቱም ጥቅሞቹን እንደዚህ አይነት ጂኤማዎች የምግብ ዋስትናችንን ለማረጋገጥ ያላቸውን አስፈላጊነት ይገነዘባሉ። እኛ እኮ እንዲሁም ሀገሪቱ ለመመገብ አገም ጠቀም እያለ በቂ ህል የማግኘት ፈተናዎች አሉብን በዘረመል ምህንድስና ላይ የተጣለው የሕግ እገዳ እንዲነሳ ቢወሰን ሜንጆም ቢሆኑ ይደግፋሉ። የገበሬዎቹ ሊቀመንበር ብዙ ሰዎች ግን የጎን መዘዞች ጉዳይ ያሳስቡታል። ተመራማሪው ጊቹኪና ባልደረቦቻቸው ያገኟቸውና ዘርተውም ምርት አንስተው ያዩቸው ውጤታማ የበቆሎ ዘሮች በቅርቡ ለገበሬው እንዲደርሱ ይደረጋል ብለው ተስፋ መጣላቸውን ጊቹኪ ተናግረዋል። ይህ የኬንያ የጂኤምኦ ወይም የዘረመል ምህንድስና እገዳ ሊነሳ የሚችለው በካቢኔው ብቻ ነው። የሚኒስትሮቹ ምክር ቤት ደግሞ በጉዳዩ ላይ ምክር አልጀመረም። አድማጮች፣ የምሽቱ ስርጭታችን እዚህ ላይ ያበቃ። ከምሽቱ ሦስት ሰዓት ላይ በአጭር ሞገድ በ25ና በ31 ሜትር ባንዶች እንዲሁም በናይልሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራልን ኃይሉ ታምራት ነው። በነገ ፕሮግራማችን እስክንገናኝ በደህና ቆዩ።